ጤና ይስጥልን አድማጮቻችን፣ በዛሬው የመዝናኛ ዝግጅት እንግዳችን በኦሮምኛ ዜማ ይበልጥኑ የሚታወቅ ቢሆንም ከስድስት በላይ በሆኑ ቋንቋዎች በማቀንቀን ተደናቂነትን ያተረፈ ድምፃዊ ነው። ፉላንዬ፣ ጃልጅሎ፣ ሹቤዳ፣ ይመለዌ ከተወዳጅ ሙዚቃዎቹ መካከል ጥቂቶቹ ናቸው። የዛሬው የመዝናኛ ዝግጅት እንግዳችን ተከታተሉን ዘንድ ግብዣችን ነው። በመጀመሪያ ለቃለ መጠየቁ ፈቃደኛ በመሆን እያመሰገንኩ እስኪ ራስህን ለአድማጮቻችን አስተዋውቅ። እሺ፣ አመሰግናለሁ እኔም አክብራችሁ ስለጋበዛችሁ። እኔ ድምፃዊ አቡሽ ዘለቀ እባላለሁ የኦሮምኛ እንዲሁም ሌሎችም ቋንቋዎች በመጫወት ነው የምታወቀው መልካም ድምፃዊ አቦሽ ዘለቀ በቅርብ ጊዜ አድናቆት እየተቸራቸው ካሉት ወጣት ድምፃውያን መካከል አንዱ ነህና እንደው ስትጀምር ህዝቡ እንዴት ነበር ላንተ የነበረው አቀባበል አዎ በጣም ጥሩ ነበረ ያው ትውልድና እድገቴ በደቡብ ኦሮሚያ አካባቢ ነው። ቦረና ጉጂ ያጠቃልላል እነዚህን ክልሎች፣ እና እዛ ውስጥ ባንድ ነበረ። ጉሚጋዮ ባንድ የሚባል ባንድ አለ፣ በቦረና ዞን ያቤሎ ከተማ ላይ። እዛ ውስጥ ነበረ በፊት ስሰራ የነበረው። ከዛን ወደ ሙዚቃው ለመግባት በጣም ፍላጎት ስለነበረኝ፣ ከዛ የተነሳ ነው እዛ ባንድ ውስጥ የገባሁት። እዛ ባንድ ውስጥ ከጓደኞቼ ጋር እንዲሁም ከሌሎች ልጆች ጋር እዛ ውስጥ እንሰራ ነበረ። ከዛ በኋላ ነው እንግዲህ ይሄ የአልበሙ ፍላጎት ማለት ወደ ሙዚቃዊ መግባት ፍላጎት ስላለኝ አል ወደ አዲስ አበባ መጥቼ ወደ ካሴት ስራ ውስጥ ገባው። ያኔ ደግሞ የሰራሁት ኦሮምኛ እና አማርኛ የተቀላቀለበት አንድ አልበም ሁለት ሺህ አመተ ምህረት ላይ በኛ አቆጣጠር ያኔ ነው የጀመርኩት። እንደዚህ ነው ከብዙ በጥቂቱ። እሺ አቀባበሉ እንዴት ነበር ያኔ የነበረው? ትንሽ ቀዝቀዝ ይላል የሚል ነገር ስለነበረ የመጀመሪያ ስለሆነ ነው ወይስ ደግሞ ትልልቅ ዘፋኞች የነበሩበት ስለነበር በዛ ተውጦ ነው ወይስ ቱባውን ባህል ባለማንጸባረቅህ ነው? አይመስለኝም። ምክንያቱም ሁለተኛ ላይ የሰራሁት አልበም ሙሉ የቪዲዮ ክሊፕ ነው የሰራው አስር የቪዲዮ ክሊፕ ማለት ነው። በወቅቱ በደንብ ፕሮሞት አድርጊ ያለው ቪዲዮ ስለሰራሁለት የሁለተኛው ኦሮምኛ እና የቡርጀኛ ቋንቋ ከላይ የተጫወትኩበት እሱ በደንብ ተቀባይነት አግኝተዋል። ምክንያቱም ቪዲዮ ሙሉ ቪዲዮ ክሊፕ ሰርቼለት ነበረ። የመጀመሪያውን አልበሜን ደግሞ ስናየው አዲስም እንደመሆነ መጠን ለሚዲያዎችም ብዙ አልሰጠውም ነበር። በወቅቱ የቪዲዮ ክሊፕ አልሰራሁለትም የመጀመሪያ አልበሜ ስለዚያ በዛ በዛ የተነሳ ፕሮሞት ስላላረኩት ይመስለኛል። እንግዲህ እስኪ ወደ ለልጅነት ልጅነት ህይወትህ ልመልስህና፣ አቦሽ በልጅነቱ ሙዚቃ በጣም ከመውደዱ የተነሳ መልዕክት ሲላክ እንኳ በአግባቡ አያደርስም የሚሉ ሰዎች አሉ። አንተም በቅርብ የሚያውቁና እውነት ነው ይሄ? አዎ ይሄ እውነት ነው። እንደውም እኔ ድሮ በጣም የምለኝ ጎረቤታችን አንድ ተከራይ ነበር። ወክማን የሚሉት ቴፕ፣ ትንሿ ቴፕ የለችም የድሮዋ? እሷ አለችው እና እሱ ከሁሉም ሰፈር ከሁሉም ሰው እሱ ሲልከኝ ነው ደስ የሚለኝ። ምክንያቱም ያስደምጠኛል ሙዚቃ። ልክ እኔ ደርሼ ስመጣ፣ የሆነ ነገር ገዝቼ ስመጣ፣ ሄድፎኑን ጆሮ ላይ ያደርግና ያስደምጠኛል። አብዛኛውም የሰፈር ሰው ደግሞ ምንድን ነው የሚያደርገው እኔን ከላከኝ በኋላ እንዲሁ ቡና ሲጠጡ ቆሜ ያዘፍኑኛል። ልጆኜ እሱን ነው የምፈልገው። ጋዝ ግዛ ስባል፣ ዘይት ገዛ አለው። ስኳር ስባል የተለያዩ ነገሮችን ምክንያቱም እየዘፈንኩ ነበር የሚሄደውና ስለዚህ ልክ ነሽ፣ እረሳለሁ። ብዙውን ጊዜ ሙዚቃ እንደዚህ ስትጀምር፣ አብዛኛው እንግዲህ ወላጆቻችን ወደ ትምህርት እንድንገፋ ነው የሚፈልጉት። እና እንዲያው የወላጆች ድጋፍ ምን ይመስል ነበረ? እንድትገባ ፈቃደኞች ነበሩ ወይስ ያንተን ፍላጎት አሸንፎ ነው ወደዚህ የመጣኸው? እንግዲህ ወደዚህ የመጣሁት እንዳልሽው የኔ ፍላጎት አሸንፎ ነው። ብዙ ድጋፎችን አናገኝም። ያ ወላጅ እንዳልሽው ወደ ትምህርቱ እንዳተክር እንድታተክሪ፣ እንደዚህ እንደዚህ ይፈልጋል ነገር ግን ከልጅነቴ ጀምሬም እኔ ቆርቆሮ ሰብስቤ እንደዚህ መስፍን ምናምን በጣም እወድ ነበር፣ እና ያው ከፍ እያልኩ ራሴን እያወቅኩ ስመጣ በራሴ ፍላጎት ያው ወደዚህ ሙያ ውስጥ ገባው ማለት ነው። ሌላኛው ኦሮምኛም ቢሆን ወይም ደግሞ ሌላ ቡርጅኛም ቋንቋ ብትጫወትም ቋንቋውን የማይሰማቸው ሰዎች ሁሉ በሙዚቃው የመመሰጥ ነገር አለ እና እንደሱ እንዲሆን ለማድረግ እንደው ምንድን ነው የምታደርገው? ባህሉን ወይም ደግሞ ሌላኛውን ቋንቋ ገብተህ የምታጠናበት ወይ ደግሞ ሄደህ አካባቢ ሁኔታ የምታይበት ሁኔታ አለ። እንደውም ስድስት ቋንቋ ይናገራል የሚሉ ሰዎች ሁሉ አሉ። እንደዛ የምትመስላቸው እውነት ነው? እንደዛ ነህ? ልክ ነሽ? በመጀመሪያ እድለኛ ነኝ እኔ ምክንያቱም እኛ አካባቢ በጣም ብዙ ብሄሮች ይኖራሉ፣ እና ለምሳሌ በሶስተኛው አልበሜ ላይ በጃልጁል አልበም ማለት ነው፣ እዛ ውስጥ ከስድስት ቋንቋ በላይ ተጫውቻለሁ። ይሄን በጣም ለህብረተሰቡ ግልጽ ማድረግ ስለምፈልግ ነው። እዛ ላይ ሶሀይሊ ተጫውቻለሁ፣ ሶማሌኛ ተጫውቻለሁ፣ የኮንሶ ቋንቋ ተጫውቻለሁ በኮንሲኛ ማለት ነው የቡርጀኛ ቋንቋ በቡርጀኛ ተጫዎች አለው ገደኦኛ ተጫዎች አለው። እነዚህ ሁሉ እነዚህ ሁሉ ብሄሮች እያየው እየሰማው ያደግኩት ቋንቋ ነው። የእነዚህን ሁሉ ብሄር ማለት ነው አካባቢ ላይ ያሉ ብሄሮች ናቸው። እና የእነዚህን ሁሉ ባህል በባህልም ጊዜ በተለያዩ ጊዜዎች የማያቸው የምሰማቸው ቋንቋዎች ናቸው። በእርግጥ እነዚህን ሁሉ ቋንቋዎች እናገራለሁ ማለት አይደለም። ነገር ግን በጣም ስለምቀርቡኝ መጀመሪያ ግጥሙን በኦሮምኛ ጽፋለሁ ከዛ በኋላ በኋላ የኦሮምኛውን ቋንቋ ወደዛ ቋንቋ አስተረጉማለሁ ማለት ነው። ከዛ በኋላ ዜማ እሰራለታለሁ ነው፣ እንደዚህ ነው እኔ የምሰራው። አብዛኛውን አሁን ለምሳሌ የጃልጅሎ የቦረና ባህል ሙዚቃ ነው። ሹቤ ላይ መለዌ የጉጂ ባህል ሙዚቃ ነው። ኤልማ የገብራ ባህል ሙዚቃ ነው። ሌሎች ፉላንዬ የቡርጂ ባህል ነው። ሂናንዳ የሚል የኮንሶ አለ። እነዚህ ሁሉ እንደቀድም እንደነገርኩሽ በብሄሩ ተወላጅ አስተረጉማቸዋለሁ። ምክንያት ከኦሮምኛው እና ከአማርኛው ውጭ ያሉትን ማለት ነው እኔ ስሜቴን በጣም መግለጽ የምችልበት ሁለት ቋንቋ ነው፣ ኦሮምኛና አማርኛ። ሌሎቹን ግን በጥናት ነው ምሰራቸው። እስኪ ወደ ፉላንዬ እንሂድና ምን ማለት ነው ፉላንዬ? ማለት በምን ቋንቋ ነው ፉላንዬ? ማለት ቡርጀኛ ነው ፉላንዬ። ፉላ፣ ፉላነይ ማለት አልፎብኛል አትበል አላለፈብህም። ይሄ የአንድን ሰው ተስፋ ተስፋ አትቁረጥ እጅ አትስጥ በርታ፣ ጠንክር እንደ ማለት ነው ፉላንዬ ፉላ Fulani, bula of full of full of the eight, I drink all cash. Fulani, I drink Fulani, I love the eight, I die. I go go with us, go with us, I go with so batihoca, I go with, with na ድምፅህን ወደ ላይም ወደ ታችም የማውጣት የመቀያየር ነገር አለ። በአንድ ወቅት ቶክቻው እንደዚህ ያደርግ ነበር እና እንደዛ አይነት ተሰጥቶም አንተ ላይ ያለሁና፣ ይሄ በትምህርት ነው ያመጣኸው? በልምምድ ልክ ነሽ፣ በልምምድ ነው። ምክንያቱም ያኔ እንግዲህ እንደነገርኩሽ መጀመሪያ ወደ አዲስ አበባ ስመጣ እዚህ አቧሪ አካባቢ አይዳይ የሙዚቃ ትምህርት ቤት ይምላል እና እዛ እማር ነበረ ከዛን በጣም ልምምድ አደርግ ነበረ። ትምህርት ቤት ሄዳለው፣ ከዛ መጥቻ የቤትም ልምምድ አደርጋለው። ከዛን ስቲዲዮ ሄዳለው፣ የቻልኩትን ይል በሴት ድምጽ መጫወት ሞክራለው። ይ አሁን ያልሽኝን ይ ሻከር ያለ ድምጾችን በማውጣት ይ ድምጽ በመቀያየር የራሴ ሙዚቃዎች ላይ ከኋላ ድምጽ የሚቀበሉት ማለት ኳየር ራሴ ነኝ። በተለያየ ድምጾች ገብቼ ብዙ ሰው ማስመስለው እና አሁን ለምሳሌ ጃልጅሎ ላይ ጃልጅኖ ጃልጅኖ ያ የምሉት እንደዚህ አይነት ልምሶችን እራሴ ነው የሚሞክረው እና ይህንን ልምምድ በማድረግ ነው ምሰራው። ስለዚህ ሙዚቃ መማረህ ለዚህ ረድቶሃል? አዎ። እንደው ከቀደሙት ዘፋኞች እነማንን ታደንቃለህ? እንግዲህ ለእኔ ልክ እንደ በተለይ በዘመናዊ ሙዚቃ በደንብ እንድሰራ ያደረገኝና መጀመሪያ ሙዚቃዎቹን የምሰማው ክቡር ዶክተር አሊ ብራ ክቡር ዶክተር ጥላሁን ገሰሰ የእነ አስቴርን ሙዚቃዎች የተለያዩ ሙዚቃዎችን እነዚህ እነዚህን ሰማ ነበረ እና በእነዚህን ሙዚቃዎች ሁሌ ልምምድ አደርጋለው እና በተለይ አሊብራን ስራዎች በደንብ ልምምድ የምሰራባቸው ስራዎች ናቸው። እሺ ቅድም ስለ አልበሞቹ አላነሳንም ነበር፣ ስለ አንዳንድ ዘፈኖች ነበር ያነሳነው። እና ምን ያህል አልበም አሳተምክ እስካሁን? ጥሩ ያው የመጀመሪያውን አልበም እንዳልኩሽ ያቀናበረልኝ ሁናንተ ሙሉ ነው። የአማርኛውና ኦሮምኛውን ማለት ነው። ከዛ በኋላም ሁለተኛውንም አልበም ያቀናበረልኝ እሱ ነው። የሶስተኛውን አልበም ጃልጅሎን ብዙ አቀናባሪዎች ገብተውበታል። ሶፊ፣ ሚኪ፣ የተለያዩ ብዙ ባለሙያዎች ተሳትፎበታል። እንግዲህ ሶስት አልበም አለኝ ማለት ነው። ወደፊትስ ምንድን ነው ነጥበቡ ዙሪያ ማድረግ የምትፈልገው ነገር? እንግዲህ የራሴን አሁን እጆቼ ላይ ያሉ ስራዎች አሉ። አሁን በቅርብ የምለቀው አንድ ነጠላ ዜማ አለ። ማሎንታሎ የምል ኦሮምኛና አማርኛ የተቀላቀለበት ስራ ነው። ከዛ ውጪ ወደ ፊልሙ መግባት እፈልጋለሁ። ሌሎች የቪዲዮ ክሊፖችን መስራት እፈልጋለሁ። እንግዲህ ወደፊት እነዚህ እነዚህ ሀሳቦች አሉኝ። አብረው በዙሪያ የሚሰሩ ሰዎች አሉ። መቼም ማመስገን የምትፈልገው ስለሚኖር እድል ልስጥህና እንሰነባበታለን። በጣም አመሰግናለሁ እንግዲህ ሁሉንም ባለሙያዎች በተለይ በጃልጅሎ ማልበም በመጀመሪያው ማልበም ላይ ምክንያቱም በጣም የብዙ ሰው ድጋፍ አለ እና ሁሉንም ማመስገን ፈልጋለሁ። አሁንም በሩፋ ፊልም ፕሮዳክሽን ካምፓኒ ስር ሆነን ምንሰራው ጓደኞቼን አብረን ምንሰራ ሁሉንም በጣም ላመሰገን ፈልጋለው። አድናቂዎቼንም፣ ወዳጆቼንም ሁሉንም ላመሰገን ፈልጋለሁ። እግዚአብሔር አክብርልኝ። ለመሰነባበቻ በድምጽህ ከሙዚቃዎች መካከል አንዱን አንጎራጉርና ለአድማጮቻችን እንጋብዛለን። जाल चिलो जाल चिलो या जाल चिलो जाल चिलो या गधा गधा गारा या गधा मोची गारा या ले मोचिला गदा गदा गारा या ले मोचिला गधा मोची गारा या ले मोचिला गधा कुएं गारा या ले मोचिला अहे घर गारा या ले मोचिला घर गारा तो से አብሬ እየተወዛወዝኩ ነበር። እሺ በጣም እግዚአብሔር ስጥልን እግዚአብሔር ያክብርልን። ለቃለመጠየቁ ፈቃደኛ ሆነህ እኛ ጋር ለመጫወት ስለፈቀድ ከልብ ከልብ አመሰግናለሁ፣ በጣም አመሰግናለሁ። እኔ ከድምፃዊ አቡ ዘለቀ ጋር የነበረን ቆይታ በዚህ ተጠናቋል። ስለተከታተላችሁ እናመሰግናለን። አዘጋጅና አቅራቢ ፀሐይ ጃኔ መልካም ጊዜ።